i love the ሰላም ጤና ስጥልኝ የተከበራችሁ አድማጮቻችን እንደምን አምሽታችኋል ከአሜሪካ ድምጽ ዋሽንግተን ዲሲ የእሁድ ምሽት የጋቢና ቪኦኤ መሰናዶ ጀምሯል የደን ገረመው መሰናዶውን በመምራት ኤልያስ አስማረ በቅንብሩ ጽዮን ግርማ በአርትዖቱ ከአሁን ሰዓት ጀምሮ አብረናቸው እንቆያለን ዛሬም በሳምንት ውስጥ ከተደመጡና ተደግሞ ቢሰሙ ያነቃቃሉ ያልናቸውን መሰናዶዎች ነው ይዘን ወደ እናንተ የመጣነው እናንተም አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን ቱ የመጀመሪያው ዘገባችን እንግዲህ በዩናይትድ ስቴትስ ዋሽንግተን ግዛት ኪንግ ካውንቲ የፌዴራል ዌይ ከተማ ከጎርጎሮሳውያኑ 2014 አንስቶ በምክር ቤት አባልነት በማገልገል ላይ የሚገኙት ወይዘሮ ሊዲያ አሰፋ ዳውሰን ከሰሞኑ ሲያደርጉት የነበረውን የምረጡ እንቅስቃሴያቸውን በአሸናፊነት አጠናቋል። የሶስት ልጆች ወንድ ልጆች እናት የሆኑት ወይዘሮ ሊዲያ ልጆቻቸው እራሳቸውን እስኪችሉ ድረስ ጠብቀው ወደ አስተዳደር ስራ ፊታቸውን ማዞራቸውን ነው የሚገልጹት። በዋናነትም ደግሞ ስደተኛው ማህበረሰብ ውክልና እንዲኖረው በዩናይትድ ስቴትስ ውሳኔ ጦርነት ላይም ይገባኛል እንዲል ይመክራሉ። ወይዘሮ ሊዲያ አሰፋ እንግዲህ መጋቢትን ምክንያት በማድረግ አነጋግረናቸዋል። ወደ ዘር የምናልፈው በዋሽንግተን ግዛት የፌዴራል ዌይ ሲያትል ከተማ የምክር ቤት አባል በመሆን ላለፈው አስር ዓመት በማገልገል ላይ የቆዩት ወይዘሮ ሊዲያ አሰፋ ዳውሰን በቀጣይ የስራ ዘመን ሲያደርጉት የነበረውን የምረጡ እንቅስቃሴ ባሸናፊነት አጠናቀዋል። የሶስት ወንድ ልጆች እናት የሆኑት ወይዘሮ ሊዲያ ፖለቲካ እኔን አገኘኝ እንጂ እኔ አላገኘሁትም ይላሉ። በዋናነትም ማህበራዊ አገልግሎት በሚሰጡበት ተቋም ውስጥ ሳሉ የስራ ሁኔታቸው የማህበረሰቡን ተግዳሮትና የምክር ቤቱን የመወሰን አቅም በቅርብ እንዲረዱ እንዳገዛቸውና ይህም የለውጡ አካል ለመሆን እንዲሹ እንዳደረጋቸው ይናገራሉ። መጀመሪያ ስራ መስራት ስጀመር ለሲታክ ለሚባል ከተማ ነበር የምሰራው እና የሆነ ፕሮግራም ማኔጀር ሆኜ እዛ እየሰራሁ ሳለው ድረክት የምሰራው ከካውንስል መንበሮች ወይ ከምክር ቤት አገልጋዮች ስር ነበር ማለት ነው እና ስራቸውን ሳይ ያላቸውን ስልጣን በተለይ ማለትም በከተማቸው ውስጥ ላይ ለሚደረገው ነገር ሁሉ ፖሊሲ የሚያወጡት እነሱ ናቸው። አመራሩን የሚያደርጉት ሁሉ እነሱ ናቸው እና በጣም ይገርመኝ ነበር። እንደዛ አይነት ቦታ እንዳለም ወይም እንደዚ አይነት ስራ እንዳለ አላውቅም ነበር እና ሳያቸው፣ ስሰማቸው አንዳንድ ጊዜ ደግሞ እኔ ማልስማማበት እኔ በሆን ማላደርገውን ነገር እና ወይ ደግሞ እኔ ብሆን አንዳንድ እኔ የምረዳው ነገር እነሱ የማይረዱት ነገር አለ። በብዛት የነበሩት የዛን ጊዜ ነጮች፣ ወንዶች፣ ሽማግሌዎች ከተማቸው ምን ያህል እንደተቀየረ ምን ያህል ኢሚግሬንት እንዳለን አያውቁም ነበር አይገባቸውምም። ያንን የማያስቡም ንግግራቸው ውስጥ የነበሩና እድል ባገኝ ይሄን አደርጋለሁ ነበረ ግን በዛ ወቅት ልጆችም ነበሩ፣ ህፃናት ልጆች እና አድገው ሲጨርሱ እና ከነሱ ያንን ሪስፖንሲቢሊቲ ሲያልቅብኝ ይህንን ነገር ማድረግ እፈልጋለሁ ብዬ እንግዲህ የጀመርኩት ጉዞ ነው። በኦሮሚያ ክልል ወለጋ ውስጥ የተወለዱት ወይዘሮ ሊዲያ የልጅነት ህይወታቸው ቀላል አልነበረም። ገና የሶስት ወር ጨቅላ ሳሉ በደረሰባቸው የእሳት አደጋ የእግር ጉዳተኛ መሆናቸው ሳያንስ ቤተሰቦቻቸው ሆስፒታል ውስጥ ጥለዋቸው በመሄዳቸው ወላጅ አልባ ሆነው ለማደግ ተገደዋል። በዚህ የተነሳም በግብረ ሰናይ ተቋም ድጋፍ በማደግ እድሜያቸው 18 ሲደርስ ዩናይትድ ስቴትስ ሊመጡ ችለዋል። ወይዘሮ ሊዲያ ታዲያ ከዚህ የህይወት ልምዳቸው የወሰዱት ሰዎችን ማገልገል እንደሆነ ይናገራሉ። ሁልጊዜ ሰርቪስ ላይ መሆን ይፈልጋሉ። ማለት ማገልገል በተቻለ ይመጣል። አሁንም ቢሆን እዚህ በካውንስል ብቻ ሳይሆን በኢትዮጵያን ኮሚኒቲ በጣም አገለግላለሁ እና ይሄ መጣውም እና ለልጆቼ ምሳሌ ና ንፈልጋለ ሰባት ነን፣ ከሜሩ ጋር ስምንት ነን ማለት ነው። እና ያው እኛ ባልነው ነው ሁሉ ነገር የሚጸድቀው አይደለም። ሜሩ ለእኛ ያቀርባል ከዛ ላይ ተስማምተንበት እናደርጋለን። አስር ዓመት ነው አሁን እንደ ዩሮፒያን አቆጣጠር። የምኖርበት ከተማ ደግሞ ከመቶ ሺህ በላይ ሬዚደንትስ ነዋሪዎች ያሉን፣ ምን ያስፈልገናል? ምንድን ነው በጣም ለእኛ ኮሚኒቲ ችግር የሆነው ነው የምናየው። አንደኛ ሆምለስነስ እሱና፣ ሁለተኛው ደግሞ በጣም አስቸጋሪ የሆነው ደግሞ በተለይ በወጣቶቻችን መካከል ሜንታል ሄልት እና ድረግ ዩስ ወይም ደግሞ አቢዩስ እና እሱን እና ሁሉም ተጣምሮ በጣም በጣም በጣም ትልቅ ችግር ላይ ያለ። እንደ አንዲት አካል ጉዳተኛ ጥቁር ስደተኛ ሴት እና የልጆች እናት ነገሮች ሲያበግሯቸው በዩናይትድ ስቴትስ ውስጥ ከፍተኛ አመራር ደረጃ ላይ መድረስ የቻሉት ወይዘሮ ሊዲያ ስደተኛው ማህበረሰብ በተለይም ኢትዮ ኤርትራውያን ይቻላል ብለው እንዲያስቡ ይመክራሉ። አመለካከታችን የተለየ ነው። በጣም እናካብደዋለን ያንን ፖዚሽን እና አሁን እኔን አግኝተው እንዴ ሊዲያ እንደዚህ ነው የምታደርገው በሚባልበት ጊዜ በጣም ልነግራቸው እኮ ማንም ሊያደርገው የሚችለው ነገር ነው፣ እና ኢንከሬጅ ማድረግ እፈልጋለሁ። ግን አሁን ወደ ስድስት እንሆናለን። በምርጫ ላይ ያለ ነው በፖዚሽን እና ገን ያስተሰብ እና በሎንግስት ሰርቪንግ እኔ ነኝ። እና ያ ሊሆን የቻለው ብዬ የማምነው ምንድን ነው ቅድም እንዳልኩሽ በአርአያነት አንድ ሰው ሲያደርገው ሌላውን ሰው ለካሄድ ይቻላል ብሎ መግባት ይችላል። እኔ ሰውን በጣም እንከሬጅ አደርገው ምንድን ነው ኮሚኒቲያችን፣ እዚህ እስከ ኖርን ድረስ መሳተፍ ያለብን ይመስለኛል፣ በተቻለው መስመር፣ በተቻለው አንጻር፣ በተቻለው ሁኔታ እና ያንን እስካደረግን አንደኛ ድምፃችንም ይሰማል፣ ሁለተኛ ደግሞ ለውጥ ልናመጣ እንደምንችል እናውቀዋለን። ብዙ ጊዜ የኛ ህዝብ ችግሩ ምንድን ነው? ሌት ተቀን ይሰራል፣ ትምህርት ይማራል፣ ገንዘብ ለሰው ይልካል፣ ስለዚህ ልጅ ያሳድጋል። ያንን ስታጠራቅም ጊዜ አይኖርሽም እና እሱም በጣም እረዳዋለሁ። የዩናይትድ ስቴትስ የፖለቲካ ስርዓት በሰለጠነ የፖለቲካ ንግግር ውይይትና ሰጥቶ መቀበል ላይ የተቃኘ መሆኑን የሚናገሩት ወይዘሮ ሊዲያ በምረጡ እንቅስቀሳ ወቅት በገንዘብ፣ በእውቀት፣ በጊዜና በሞራል ድጋፍ የሚያደርጉ ባለሙያዎችን፣ በጎ ፈቃደኞችን ማስተባበር በራሱ ከባድ መሆኑንም አልሸሸጉም። ለመጀመሪያ ጊዜ ወደ ስልጣን ሲመጡ ሰው ተክተው ቦታውን ቢይዙም ከ26 ሰዎች ጋር መወዳደራቸውን በመግለጽ አሸናፊ ያደረጋቸውን የቅስቀሳ ንግግር እንዲህ ያስታውሱታል። አንድ ሰው ፖዚሽኑ ለቀቀ አክቹዋሊም የሄር ሆኖ ተመረጠ። ስለዚህ ባዶ ክፍት የሆነ ቦታ እና ምርጫ ባልሆነ ጊዜ ሲሆን ትተኪያለች ማለት ነው። ከሌሎች ጋር ተወዳድር ከአንድ ከሀያ ሶስት ሰዎች ጋር ተወዳድርን የቀረብኩት እና ያንን ውድድር አሸነፌ ነው እና የዛን ጊዜም የኔ ንግግር ምን ነበረ? እንዳሹ የሶስት ጥቁሮች እናት ነኝ። ጥቁርነት ደግሞ በጣም ከባድ እየሆነ የነበረበት በግልጽ ያየንበት ጊዜም ነበር ያ ሁኔታ። እና የሶስት ጥቁሮች እናት ምንጊዜም ስለነሱ ማስብ እና መፈራ ሰው እንደሆንኩኝ፣ ሁለተኛ ደግሞ ትምህርት ምን ያህል ጠቃሚ እንደሆነ እና ልጆች ጊዜ ፎከስ ማድረገው መማር እንዳለባቸው ነበር። ማለት እውነት ኮሌጅ ለሁሉም ሰው ነው ማለቴም አይደለም። ሃይስኩል ጨርሼሽ ኮሌጅ አለበለዚያ ብዙ ኦፖርቹኒቲ እንደሌለች ነበር የሚቀርበውና ያ ነገር መቀየር እንዳለበት ፈልግ ነበር። አላማ ይሱ ነበር። ሶስተኛው ደግሞ እንዳልሽው ሬፕሬዘንቴሽን የለም። እዛማ የነበሩ በሙሉ ነጮች ናቸው። ሴቶች ነበሩ ሴቶችም ነበሩ፣ ግን ጥቁር ሰው አልነበረም፣ ወይም ምንም አይነት ኢሚግራንት የሆነ ግን፣ እኔ የምኖርበት ኮሚኒቲ በጣም ከመቶ አንድ በላይ ቋንቋዎች የሚነገሩበት ኮሚኒቲ ነው እና እንዴት ነው ሬፕሬዘንቴሽን የለው በዛ ቀርቤ ነው እንትን ያሸነፉት። ከዛ በኋላ ግን ሶስት ምርጫ ላይ ቀርብ ያለው አንድ ጊዜ ካለምንም ተቀናቃኝ ማለት ነው እና ስለዚህ ይመስለኛል ወይ እንግዲህ ሰው ስራዬን ተቀብሎታል ማለት ነው አመራሬን ተቀብሎታል ማለት ነው የሚወዳደርሽ ሰው ከሌለ። ወይዘሮ ሊዲያ ከዚህ ቀደም አንድ ጊዜ ለከንቲባነት ተወዳድረው ሃምሳ ሶስት ለአርባ ሰባት በሆነ ድምፅ ተሸንፈዋል። ይሁን እንጂ ይህ ሁኔታ በቀጣይ እድሉ እንዳለኝ አመላከተኝ እንጂ አላዳከመኝ ይላሉ። እንዲያም ሆኖ ከከተማ ከንቲባነት ከፍ ያለ የስልጣን እርከንን ግን አይሹትም። ኮንግረስ እና ሰነት ምን ይሆናል? ከኮሚኒቲሽ እየራቅሽ ትሄጃለሽ። እየራቅሽ ስትሄጂ ማገልገል የምትፈልጊውን ሰው እንደምትፈልጊው አታገለጊም። እንደምትፈልጊው አታገኛቸውም። እኔ ዲሲ መቶ እንትን ሄዶ ያንን ማድረግ ያርቀኛል ከሰው ብያምናለሁ። ስለዚህ ከካውንቲ በላይ ለማለፍ አጥስ ፖይንት ሀሳቢ ለኝ። ለወደፊት ሀሳቢን ከቀየር ይቻላል ግን አሁን ባለውበት እምነቴን አስተሳሰበ ይሄ ነው። ወይዘሮ ሊዲያ ዓለም አቀፉን የሴቶች ወር በማስመልከትም እንዲህ ብለዋል ይሄ ደግሞ የሴቶች ወር ሴሌብሬሽን ወር ስለሆነ እኔ ይህን የሚያዳምጡ ያሉት የትም ሀገር ቢሆን የትም ሁኔታ ላይ ቢሆን ማድረግ የሚፈልጉትን ማድረግ እንደሚችሉ። ሴቶች ባይኖሩ ማንም እዚህ ዓለም ላይ አይኖሩም ነበር። ስለዚህ መሰረታዊ እንትኑ ያለው እኛ ሆነ ሴቶች ነን። ሁሉም ነገር የምናደርግ በየተሰማሩበት ደግሞ ሴቶች በጣም ቦች ናቸው። ያደርጉታል፣ ያካሄዱታል አይደለ? ስለዚህ እኔ በዓለም ላይ የትም ይህን የምታዳምጡ እህቶቼ ማድረግ የምትፈልጉትን ፕሊስ አድርጉ። በተለይ ደግሞ ለማገልገል በምትቀርቡበት ጊዜ አያስፈራም። እኔ ብዙ ጊዜ ሰው እንደዛ ያስባል ብዬ አምናለሁ። እና የሚደረግ ነው የሚቻል ነው። ኦፍኮርስ በተለያየ ሀገር በተለይ አመራሩን ስለማላቅ መቅለልም አልፈልግም ሁኔታውን ግን ማድረግ እንችላለን። እኛ ደግሞ በቀረብንበትና በተሰማራንበት መስመሮች በሙሉ ጥሩ ስራ እያካሄዱ ነው ሴቶች። በዋሽንግተን ግዛት የፌዴራል ዌይ ሲያትል ከተማ የምክር ቤት አባል ወይዘሮ ሊዲያ አሰፋ ዳውስን ከምክር ቤት አባልነታቸው በተጨማሪም በኪንግ ካውኒ የቤቶች አስተዳደር በማህበራዊ አገልግሎት ስራቸውን የቀጠሉ ሲሆን በተጨማሪም በከተማው የኢትዮጵያ ማህበረሰብ ውስጥም ንቁ ተሳታፊ መሆናቸውን ገልጸዋል። ከአሜሪካ ድምጽ ለተጠናቀረው ዘገባ አይደንገረመው ከዋሽንግተን ዲሲ በርካታ የዓለም ሕዝቦችን የሚያነቃቃው ቡና በተረፈ ምርቱ ለከባቢ አየር ብክለት መንስኤ ሲሆን ቆይቷል። አንድ ወጣት ኢትዮጵያዊ ታዲያ ከአጋሮቹ ጋር ተባብሮ ወደ ቆሻሻ መጣያ ሲወገድ የነበረውን የቡና ምርት ቅሪት ለዳግም አገልግሎት የሚያውል ድርጅት መስርቷል። ይህ ዘገባ ቆየት ያለ ነው። በድጋሚ ተሰሙት ዘንድ እንጋብዛለን። ኮንፍሬንስ እንግዲህ በብዛት አብዛኛው ኢትዮጵያ በቡና ኤክስፖርት በማድረግ ትታወቃለች። ስለዚህ እኛ ምንድነው ፎከስ ያደረግነው በኮፊው ላይ ሳይሆን ከኮፊ የሚመጡ ተረፈ ምርቶች አሉ። ተረፈ ምርቶቹ ለምሳሌ ከቡና ከተቀዳ በኋላ ተፈልቶ ከተቀዳ በኋላ የቡና አተል አለ። ኮፊ ባሮች ሊሆን ይችላል፣ በኮፊ ሬስቶራንቶች ላይ ሊሆን ይችላል። በቡና ሲቆላ የሚመጡ የተለያዩ ዌስቶች አሉ። ብዙውን ጊዜ ወደ ቆሻሻ መጣያ ወይም ወደ ላንድ ፊልድ ነው፣ ወይንም ደግሞ ገበሬዎቹ ደግሞ በብዛት ምንድነው የሚያደርጉት? ያቃጥሉታል። ይሰበሰብና ያቃጥሉታል። ይሄ ራሱ የሆነ የኢንቫይሮመንታል ኢፌክት አለው። ቡና ነው ቡና አሁን አለም እየተጠቀመ ያለው አምስቱን ፐርሰንት ያህል ነው። ይሄ ቡና ነው ዘጠና አምስት ፐርሰንቱ ዌስት ሆኖ ነው ያለው። ስለዚህ እንደ እንደ ኮፊ አምራች ነታችን ደግሞ እኛ ዊች ሚንስ ከሰላሳ እስከ ሀምሳ ፐርሰንት የሚሆን ዌስቶች እዚህ ይጣላሉ፣ ይቃጠላሉ። ስለዚህ እነዚህን የፐርሶናል ኬር ወይንም ወይም የንጽህና መጠበቂያ እቃዎች ወይም የኮስሜቲክስ ኢንግሪዲያንት እንዲሆኑና በተጨማሪም የምግብ የምግብ ውጤቶች እንዲሆኑ ኢንግሪዲያንት እንዲሆኑ የማድረግ ስራ ላይ ነው እ እንደው ነገሩን የበለጠ ግልጽ ለማድረግ ያክል የቡና ተረፈ ምርቱን በተለምዶ አተላ የሚባለውን ከተለያዩ ቦታዎች እያሰባሰባችሁ ወደ ሌላ ህይወት ቀያሪ ነገር ነው እየቀየራችሁት ያላችሁት? ምን አይነት ምን አይነት ነገሮች ይሰሩበታል? አሁን ቀደም ብለህ ስለጠቀስካቸው ምርቶች እስኪ በሰፋ አድርገህ ንገረን። እንደ ኢኒሻል የጀመርነው ሶስት ፕሮዳክቶችን ነው። ሪሰርች ኤንድ ዲቨሎፕመንታችንን እያሰፋን ነው፣ ፕሮዳክታችንን በደንብ ለማስፋት ሶስት ፕሮዳክቶችን አሁን ላውንች እያደረግን ያለ ነው። አንደኛው የቡና ዘይት ነው። ሁለተኛው የቡና ፍሎር ወይንም የቡና ዱቄት ነው። ሶስተኛ ደግሞ የቡና ፋይበር ነው። እንደሚታወቀው ቡና በሃይ የሆነ የፋይበር ኮንቴንት አለው። ከቡናው ደግሞ ዌስቶቹ የተሻለ በሪሰርችን ዲቨሎፕመንት የተገኘው ዌስቶቹ የተሻለ የፋይበር እንትን እንዳላቸው ነው። እና እነዚህ ሶስቱ ፕሮዳክቶች በሁለት ሴግመንት ላይ ነው የሚሰሩት። ለምሳሌ ኮፊ ኦይል እና ፋይበሩ በፐርሰናል ኬር ላይ አለ። እንዲሁም በተጨማሪ የቡና ዘይቱና የቡና የቡና ፍሎር ወይም ዱቄቱ ደግሞ በምግብ ኢንግሪዲየንትነት ያገለግላል። እንግዲህ እንደሚታወቀው ቡና ኢትዮጵያ ለዓለም የሰጠችው ስጦታ እንደሆነ ይታወቃል። በዓለም ላይ ሚሊዮኖች በየቀኑ የሚጠጡት መጠጥ ነው። የዓለምን የአየር ሁኔታ የሚበክሉ ተብለው በተለምዶ የሚደጋገሙ ምርቶችና ይዘቶች አሉ። የቡና ተረፈ ምርት ሊካተት የሚችልበት ምክንያቱ ምንድን ነው? ሲጀመር ፕሮዳክሽን ላይ ያለ ቡናው ሲታጠብ ውሃው ራሱ ትልቅ የሆነ ቶክሲክ ለሶይል፣ ይሄ አኳቲክ የሆኑ ይሄ የውሃ እንትኖች ላይ ከፍተኛ ከፍተኛ የሆነ ኢምፓክት አለው። እንደሚታወቀው ቡና የአሲዲዲቲ ሌቭል አለው፣ ሀይለኛ የሆነ አሲዲቲ ሌቭል አለው። የአሲዲቲ ሌብል ቀጥታ ወደ ሶይል ነው የሚሄደው። በተጨማሪ ምንድነው ቡና ወደ ላንድፊል በሚሄድበት ጊዜ ሲኦቱ እንደሚታወቀው በአለማችን ላይ ትልቅ የካር ሲኦቱ ኢሚሽን ትልቅ አጀንዳ ነው። ትልቅ ይሄ የፖሊሽን እንትኑ ትልቅ ነው። ሆኖም ግን የቡናን ስናየው ሚቴን ነው ሪሊዝ የሚያደርገው። ሚቴን ማለት ከሲኦቱ 86 86 ታይም የበለጠ ለኢንቫይሮንመንት ትልቅ ኢምፓክት አለው ስለዚህ ምንድነው ይሄ ኢንቫይሮንመንቱ ላይ የሚያመጣው ነገር? እነዚህ ቀጥታ ወደ ላንድ ፌልድ ወይም ወደዚህ ወደ ቆሻሻ ቦታዎች ወይንም ይሄ ሚስ ማኔጅመንት በተደረገ ሳይደረግ የሚሄድ ከሆነ ትክክለኛ የሆነ ስትሪክት ላይ የሆነ ኢንቫይሮንመንታል ኢምፓክት አለው እናም የኢምፓክቱ ደግሞ ከሲኦቱ ሰማንያ ስድስት ኤክስ ወይም 86 ታይም ከሲኦቱ ሲኦቱ ትልቅ ነገር ነው። ያው በአለማችን ላይ የካር ኤሚሽን አለ፣ የፋክተር ኤሚሽኖች አሉ። እዚ ከነዚህ ሁሉ በ86 እጥፍ ነው የቡና የፖሊሽን በኢንቫይሮንመንቱ በሶይሉ ላይ ቢኮዝ ኦፍ ሚቴን ኤሚሽን ስላለው እንግዲህ ይህንን ስራህን በመላለም እያስተዋወቅ ትገኛለህ። በዘርፍ ውስጥ ከሚሳተፉ ሰዎች ጋርም የመገናኘት የመተዋወቅ እድሉን አግኝተሃል ብዬ አስባለሁ። ያላቸው ምላሽ ምንድን ነው? ይዘኸው በመጣኸው ሀሳብ ዙሪያ ከሌሎች ሀገራት ባለሙያዎች ያገኘው ምላሽ ምን ይመስላል? ይህን ፕሮጀክት በምጀምርበት ጊዜ የማስተርስ ፕሮግራሜን በምማርበት ጊዜ ነው የጀመርኩት አዘ ቴሲስ ነበረ። ከዛ በኋላ ነው ወደ ወደዚህ ፕሮጀክት ወደ ንግድ አስገብተ ነው እያደገ ያደገ ይመጣው። ከዛ በኋላ አማሜዝ የመጀመሪያውን ካምፓኒያችንን በመሰረትን በአራት ወር ውስጥ በዓለማችን ላይ ካሉ የመቶ አስር ሺህ አፕሊኬሽኖች ከዓለም ላይ በአንትረፕረነር ወርልድ ካፕ የሚባል አለ በመቶ አስር ሺህ በላይ አፕሊኬሽን ገብተው ከዛ ውስጥ በቶፕ 20 ስንመረጥ ማራቶ ንግስ አይ ዋዝ አሜዝድ ኢትዮጵያዊ እንደዚህ አይነት ነገር ይዞ መምጣት እንደገና ወጣት መሆንን ደግሞ ሲያዩ በጣም ነው ሰርፕራይዝድ የሚሆኑት እና ሪሊ ከዛ በኋላ ይሄ ነው ለእኛ አሁን ላለንበት ደረጃም ቀስ በቀስ የሚሄድን እንደገና ደግሞ ሰውም በጣም ሰፖርቲቭ ነው። በዚህ ኢንቫይሮንመንት ላይ በዚህ ኢኮሲስተም ስታርት አፕ ኢኮሲስተም ላይ ያለው ሰው በጣም ሰፖርቲቭ ነው እና በዛ ምክንያት ነው በዚህ አፕሪሺየሽን በምናገኘው የተለያዩ ሄልፖች ከተለያዩ ሰዎች ከማናቃቸው ሰዎች ኦቨር ዘ ወርልድ ብዙ አይነት ሰፖርቶችን እናገኛለን እና ይሄ ፕሮጀክት ለእኛ ብቻ ሳይሆን ለኢትዮጵያም ትልቅ ኢምፓክት ሊያመጣ የሚችል ነው። በፕሮዳክቶቻችን ብቻ ሳይሆን ቡናንም በማስተዋወቅ የቡናን ማምረት ብቻ ሳይሆን፣ ቡናን መላክ ብቻ ሳይሆን ከዚህ በኋላ ዌስቶችን ራሱ ቫሊዩ አድድ አድርገን ለመሸጥ ያለን አምቢሽን በተለያዩ ቦታዎች በምንገኝበት በተለያዩ መድረኮች ይህን የመሰሉ ፊድባኮች ነው የምናገኘውና ያ ነው እኛ በፍጥነትም የሆነ እንደዚህ አይነት ፕሮግሬሶች እንድናመጣ ያደረገ። አንተ መስራቹ ወጣት እንደሆንክ ይታያል፣ ይታወቃል። ይህን አንተ የጀመርከው ስራ ወደ ታናናሾች፣ ወደ ሌሎች ወጣቶች እንዲዳረስ የምታደርገው የእውቀት ሽግግር ሂደትስ ምን ይመስላል? ምን ያክል ወጣቶች ከአንተ ጋር በዚህ እንቅስቃሴ ውስጥ እየተሳተፉ ነው? ያው በካምፓኒያችን አሁን በአስራ አንድ ሰው ነው ያለው። አብዛኞቻችን ወጣቶች ነን። ከዛ ውጭ የተለያዩ ሳይንቲፊክ አድቫይዘሪ ቦርዶች አሉን ከተለያዩ ዓለም አብዛኞቹ መስራቾች የምንባለው አራታችንም ኢትዮጵያያኖች ነን። ሌሎቹ ሶስቱ ሴቶች ናቸው። እኔ ብቻ ነኝ በሊደርሽፕ ቲሙ ላይ አዘ ፋውንደር ያለሁት። እነሱ በተለያየ ባክግራውንድ ላይ ያሉ ናቸው። ከኮፊ ቫ አድ ላይ የመጡ አሉ፣ ከባዮቴክኖሎጂ የመጡ አሉ፣ ከፋርማሲቲካል የመጡ አሉ እና እነዚህን ኮምባይንድ አድርገን ነው አዘ ቲም የምናደርገው። ግን ይሄ ምንድነው እኛ እያደረግን ያለ ነው፣ ይሄን ሪፍሌክት ለማድረግ ነው ኢትዮጵያ። ለወጣቶች ሪፍሌክሽን ለመፍጠር እና ኢንስፓይር ለማድረግ የተለያዩ ሂደቶችን እናደርጋለን። ለምሳሌ ዋይ ኮምቢኔተር የሚባል የአሜሪካ የአክሰለሬሽን ፕሮግራም አለ። የእሱ እኛ ሰርቲፋይዶች ነን። የተለያዩ ኢቨንቶችን በኢትዮጵያ እናዘጋጃለን። በስታርታፕ ላይ ያሉ ሰዎችን ሚት እያደረገን ይሄ ወይ ነው ለእናንተ እንደዚህ ነው የሚሉ ኮንቨርሴሽን ፎርማል የሆነ ባይሆንም የሆነ ሚታፕ ነገሮችን እያዘጋጀን የተለያዩ ኢንስፓሬሽን ለመፍጠር እንሞክራለን። እንዲሁም በተጨማሪ በኢስ በንትርፕሽ ወር ካፕ ላይ ርድር ፕሮግራሞች አሉን። የርድር ንርር የሚባል ፕሮግራም አለን በዛ ስር ይህን ፕሮግራም ሰዎች እንዲያውቁት አፕላይ እንዲያደርጉ የአፕሊኬሽን ፕሮሰሱ ምን ይመስላል፣ ምን ምን ማሟላት አለባቸው የሚሉትን ነገሮች ሰፖርቲቭ ፐርሰናል የሆነ ሰፖርት እናደርጋለን። አብዛኛዎቹ ሰምታይምስ እኔ ፐርሰናል ሪች አውት አረጋቸኋለኝ የራሳቸውን እንቅስቃሴያቸውን በማየት ኢዘር ደግሞ ከራሱ ከዋይ ኮምቢኔተር ወይም ከኢ ሲ በሚመጡ ፑል በሚያደረጉልን ሰዓት እነዛን ሰዎች ኮሌክት እያደረግን ሰፖርት ለማድረግ እንቅስቃሴዎችን በተወሰነ ሁኔታ እናደርጋለን መልካም እንደው ከመለየታችን በፊት አሁን የጀመራችሁት መንገድ የዓለምን ትኩረት እያገኙ ከመጡ ፈጠራዎች መካከል አንዱ ሁኗል የመጪ ዘመን እቅዳችሁ ምንድን ነው ምን ለማድረግ አስባችኋል የእኛ ቪዥናችን አሁን ያለንበት ደረጃ በሪሰርች ዲቨሎፕመንት ደረጃ ነው ያለ ነው። ሪሰርች ዲቨሎፕመንት ደረጃ ኤክስፐሪመንቶቻችንን ጨርሰን የተለያዩ ከኢንቨስተሮች ሚታፕ እያደረግን ያለ ነው። ከኢንቨስተሮች ጋር የተለያዩ ኔጎሼሽኖች እያደረግን ያለ ነው። በኔጎሼሽናችን መሰረት በተለያዩ ኢንቪቴሽኖች ከተለያዩ ቦታዎች ይመጣል። የኛ ቡድን አፍሪካ ውስጥ ብዙ ቦታ ላይ አለ። ሳውዝ አፍሪካ አለ፣ ኬንያ አለ። እና እነሱን እንደ ኤክስፓንሽን በመያዝ ኢትዮጵያን ግን አትሊስ የሪሰርችን ዲቨሎፕመንት ኤክሰለንሱ ወይም የመጀመሪያ ፋብሪካ የፓይለት ፕሮጀክቱ ኢትዮጵያ ውስጥ እንዲሆን ነው የኛ ትልቁ ቪዥናችን። እሱ ላይ እየሰራን ያለ ነው። በተጨማሪ በሰፊው ያው ይሄ የምናመርታቸው ፕሮዳክቶች ለምሳሌ የኮፊ ፍሎወሩ ፍሎወሩ ላይ ምግብ ነክ ስለሆነ ኮመርሻላይዝ ማድረግ ሳይሆን ከወልድ ፉድ ፕሮግራም ጋር ለላስት ታይም ሚቲንጎች ነበሩን። እንደዚህ ኤንጂዎችን ኢንተግሬት በማድረግ ለቀጥታ ለገበሬዎቹ ያው እንደሚታወቀው ቡና በሚመረትበት ቦታ ላይ እንደዚህ ሲ እንትኖች አይገኙም። ጤፍ የለም፣ ወት የለም፣ የተለያዩ ክሮፖች አይገኙ። ስለዚህ እነሱ ይህንን ፕሮዳክት ከቡናው ከመጣበት ከ30 እስከ 50 ፐርሰንት ከሚመረተው ፕሮዳክት ወደ ኤንጂኦ ሪሌት እንዲገባና ህብረተሰቡ በዚህ ፕሮዳክት ጤንነቱንና ኒትሪሽን ደስ ያላቸው ነገሮችን እያቀላቀለ እንደ ኢንግሪዲንት እንዲጠቀም ፕሮጀክቱን እዛ ላይ እየሰራን ያለ ነው። በተጨማሪ ደግሞ ሰፋ ባለ ሁኔታ የተለያዩ ኢንቪቴሽኖች እየመጡልን ስለሆነ ወደ ሳውዝ አፍሪካና እና ወደ ኬንያ ኤክስፓንሽን ፕሮግራሞችን የማድረግ ነው ሐሳባችን። እዚህ በጣም አመሰግናለሁ አልማሞላ እንግዲህ ለቡና ተረፈ ምርቶች ዳግም ህይወት የሚሰጠው ኮፊ ሪዚሬክት ድርጅት መስራች እና ኃላፊ፣ መልካም ሁሉ እንዲገጥማችሁ እመኛለሁ። አመሰግናለሁ። ሀብታሙ ታንኪ ሰማች። አመሰግናለሁ። ጌታ ድምጽ ዋሽንግተን ዲሲ። ወደ እናንተ የሚደርሰውን የጋቢና ቪኦኤ መሰናዶ ነው። የአዲሱ ትውልድ ድምጽ መሰናዶ ወደ እናንተ በየሳምንቱ ከሰኞ እስከ አርብ ለ30 ደቂቃ ከምሽቱ ሁለት ሰዓት እስከ ሁለት ሰዓት ተኩል በኢትዮጵያን ሰዓት አቆጣጠር የሚደርስ መሰናዶ ነው። ቅዳሜና እሁድም የሬዲዮ መሰናዷችን ይቀጥላል። አስተያየት ወይም ደግሞ ጥያቄ ቢኖራችሁ በቪኦኤ አማርኛ የፌስቡክ ገጽ ላይ በመግባት ለጋቢና ቪኦኤ ያላችሁ እዛ ላይ ያደርሱልን እንድንደውልላችሁም ከፈለጋችሁ ስልክ ጥሮቻችሁን እዛ ላይ ትተው ዘንድ በአክብሮት እንጋብዛለን። ተሳትፏችሁ ለእኛ ይጠቅመናል። እንድትሳተፉ እየጋበዘን የእሁድ ምሽት መሰናዷችን እዚ ላይ ተጠናቋል። በነገው ምሽት በመደበኛ የሬዲዮ በቴሌቪዥን መሰናዷችን እንጠብቃችኋለን። ኤደን ገረሞ መሰናዶውን መሰናዷውን በመምራት ኤልያስ አስማረ በቅንብሩ ነበሩ። ጽዮን ግርማ በአርቶቱ ከመላ የአሜሪካ ድምፅ ባለሙያዎችና ዘጋቢዎች ጋር በመሆን እዚህ ላይ እንሰናበታለን። ሰላም ጠናስጥልን። መልካም የእሁድ ምሽት